የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሳልፈ የአማርኛ ፕሮግራም አሁን ጀመረ።

እንደማየው ከሆነ ሁሉም ነገር በሆነ መልኩ ጥሩ በሆነ መልኩ እየተካሄደ ነው።

በዚህ አካባቢ ሰላም እንዲሰፍን ነው ፍላጎቴ። ይህ አካባቢ ከፍተኛ ፉክክር ያለበት ነው። ማለት የምፈልገውም ማንም አሸነፈ ማን በትረ መንግሥቱን ይጨብጥ ነው ሲሉ በትላንትና ዕለት የተካሄደውን የኬንያውን ምርጫ አስመልክቶ አንድ መራጭ ከተናገሩት የተወሰደ ነው። ኬንያ ተቀራራቢ ፉክክር የታየበትን ምርጫ ውጤት ቆጠራ ይዛለች። ዘገባዎች በቱ አቢ ርዕስ ቆየት ብሎ ይቀርባል።

ክልሎች አካባቢ ከክልሎች ጋር ባለን ኤንጌጅመንት መጠነ ሰፊ የሆነ የፍርድ ቤት ትእዛዝና አለማክበር ሁኔታዎች በተለያዩ ክልሎች ከክልል ክልል ይለያያል። ይሄ ችግር አለ ተብሎ በጋራ መድረት አለን ልብ ከክልል ፍርድ ቤቶች ጋር የጠቅላይ ፍርድ ቤት ምክትል ፕሬዚዳንት አቶ ሰለሞን አረዳን ድምፅ ነው የሰማችሁት። የዚህም ዝርዝር ደርሶናል። ዜናውን ተከትሎ ይቀርባል።

ረቡ ነሐሴ 4 2014 ዓ ም ጤና አስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ቤል አንድራዴ ነው። ለምሽቱ ከተሰናዱት በርከት ያሉ ቅንብሮችና ዘገባዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የአለም ዜና

ጤና ይስጥልን፣ አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

በኬንያ ምርጫ ሁለቱ መሪ ፕሬዝደንታዊ እጩዎች ተቀራራቢ የድምፅ ብዛት በማግኘት ላይ መሆናቸውን ቀድመው የወጡና የተወሰኑ የድምፅ ውጤቶች እያሳዩ ነው። የሀገሪቱ ምርጫ ኮሚሽን ዛሬ እስከ ሐሙስ መጠበቅ እንደሚያስፈልግ ገልጿል። ከ ከ460 በላይ የምርጫ ጣቢያዎች የፕሬዝደንታዊ ምርጫ ውጤቶችን ለአገሪቱ የምርጫ ኮሚሽን አስተላልፈዋል። ትናንት በተደረገው በዚህ ምርጫ ኬንያ ከፕሬዝደንቷ በተጨማሪ የፓርላማ አባላትንና የአካባቢ ሸንጎ አባላትን ትመርጣለች። ዝርዝር ዘገባው በዕለቱ

የዜና ትንታኔ ይቀርባል።

ቡርኪና ፋሶ ውስጥ ትናንት ማክሰኞ በአንድ ጊዜ በደረሱ ሁለት የቦምብ ፍንዳታዎች 15 ወታደሮች መገደላቸው ተነገረ። ፍንዳታዎቹ የደረሱት የጂሃድ አማጽያንን እየተዋጋች በምትገኘው ቡርኪና ፋሶ ማዕከላዊ ሰሜን ግዛት ውስጥ ከቡርዛንጋ ወደ ጂቦ በሚወስደው መንገድ ላይ በተቀብ ፈንጂዎች መሆኑን የአገሪቱ ጦር አዛዥ ያወጡት መግለጫ አመልክተዋል። ቡርኪና ፋሶ ውስጥ የአልቃይዳና እስላማዊ መንግስት ጋር ግንኙነት ያላቸው ጂሃዲስቶች እስከዛሬ አድርሰውታል በተባለው ጥቃት በሺዎች የሚቆጠሩ ሰዎች ሲገደሉ 1 ነጥብ 9

ሚሊየን የሚሆኑ ሰዎች ደግሞ ከቤታቸው መፈናቀላቸው ተጠቅሰዋል። ባለፈው ጥር ወታደራዊ መንግስት በመፈንቅለ መንግስት ስልጣን በተረከበባት ቡርኪና ፋሶ ዛሬ አርባ ከመቶ የሚሆነው የአገሪቱ ክፍል ከመንግስት ቁጥጥር ውጭ መሆኑም ተነግሯል።

ማሊ ከሩሲያ የተበረከተላትን በርካታ ጀቶችና ሄሊኮፕተሮችን መረከቧን የአገሪቱ ወታደራዊ መንግስትና የሩሲያ መንግስት መገናኛ ብዙኃን አስታወቁ። የሩሲያ መንግስት ዜና ማሰራጫ ሪያ ለና ኤል-39 ኦልባትሮስ የተባሉ ተዋጊ ጀቶች እንዲሁም አጥቂ ሄሊኮፕተሮች እንደሚገኙበት ዘግበዋል። የማሊ መከላከያ ሚኒስትር ሳማ በማሊ ቴሌቪዥን ጠጭ በተላለፈ ንግግራቸው ከዚህም የሚበልጡ ትልቅ ቁጥር ያላቸው የጦር አውሮፕላኖች ተበርክተዋል ማለታቸው ተዘግበዋል። የጦር አውሮፕላኖች

ሰዎቹን በአማኮ አውሮፕላን ማረፊያ ተገኝተው የተቀበሉት የአገሪቱ ፕሬዝደንት አሲሚ ጎይታ ሲሆኑ በርክክቡ ስነ ስርዓት ላይ በማሊ የሩሲያ አምባሳደር ኢጎር ግሮይምኮም መገኘታቸው በፕሬዝደንቱ ማህበራዊ መድረክ የወጡ ምስሎች አመልክተዋል። እንደ ኤሮፓ አቆጣጠር ከ2012 ጀምሮ እስላማዊ መንግስት ተዋጊዎችን ለመዋጋት በሚደረገው ጦርነት ሩሲያ የማሊ የቅርብና አወዛጋቢ ወዳጅ መሆኗ ተገልጸዋል። በዚህ ዓመት ከእስላማዊ ተዋጊዎች ጋር የሚደረገው ጦርነት በአገሪቱ ማዕከላዊና ደቡባዊ ክፍል ተባብሶ መቀጠሉ

ተነግረዋል። ባለፈው ሰኔ 132 ሲቪሎች በእስላማዊ ታጣቂዎች ማዕከላዊ ማሊ ውስጥ መገደላቸው ሲገለጽ፣ በደቡባዊ ማሊ ውስጥም በርካታ ጥቃቶች ተካሂደዋል።

ባለፈው የካቲት የፈረንሳይ መሪ ኢማኑኤል ማክሮን በማሊ የሚገኙት የመጨረሻዎቹ የፈረንሳይ ወታደሮች ለቀው መውጣታቸውን ካስታወቁ በኋላ የሽብር ጥቃቱ ማየሉን የማሊ ወታደራዊ መንግስት ከሩሲያ ቅጥረኞች ጋር አብረው መስራት መጀመራቸው ትልቅ ውጥረት ፈጥሮ መቆየቱ ተመልክተዋል። የማሊ መንግስት ግን ከሩሲያ ቅጥረኞች ጋር የማይሰራ መሆኑን በተከታታይ ሲያስተባብል ቆይተዋል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የምስራቅ ኮንጎ ዲሞክራሲያዊት ሪፐብሊክ ሁከት ለማስቆምና በኮንጎና በሩዋንዳ መካከል ላለው ውጥረት መፍትሄ ለመፈለግ በኬንያና በአንጎላ ለሚመራው ጥረት ዩናይትድ ስቴትስ ድጋፏን እንደምትሰጥ ገለጹ። በአሶሽየትድ ፕሬስ የተጠናከረውን ሪፖርት ቆንጅት ታየ ታቀርበዋለች።

የሶስት የአፍሪካ ሀገሮች ጉብኝታቸውን በደቡብ አፍሪካ የጀመሩት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኪንሻሳ የገቡት ትናንት ማክሰኞ ሲሆን ከፕሬዚደንቱ ከፌሊክስ ትሸኬዲ እና ከውጭ ጉዳይ ሚኒስትሩ ክሪስቶፍ ሉቱንዱላ እንዲሁም ከሌሎች የመንግስት ባለስልጣናት ጋር ተገናኝተው ተወያይተዋል። ብሊንከን ከስብሰባው በኋላ ከውጭ ጉዳይ ሚኒስትሩ ጋር ሆነው በሰጡት የጋራ ጋዜጣዊ ጉባኤ እንዲህ ብለዋል።

የምስራቅ ኮንጎ ሁከት እንዲያከትም እንፈልጋለን። ኤም 23ና ሌሎቹም ታጣቂ ቡድኖች ትጥቃቸውን አስቀምጠው

በድርድር ሂደቱ እንዲሳተፉ ጥሪ እናቀርባለን ብለዋል የውጭ ጉዳይ ሚኒስትሩ። ምስራቅ ኮንጎ ውስጥ የሚደርሱት ጥቃቶች ባለፈው ወር ውስጥ በእጅጉ ተባብሰዋል። ኤም 23 እያንሰራራ ሲሆን፣ በማዕድን ሀብት የከበረውን አካባቢ ለመቆጣጠር የሚዋጉት ሌሎቹም ታጣቂ ቡድኖች አካባቢውን ማወካቸውን እንደቀጠሉ ናቸው።

ባለፈው ሳምንት መጨረሻ ብቻ በኮንጎ ኢቱሪ ክፍለ ግዛት ሁለት ሌሎች አማጺ ቡድኖች ባደረሱት ጥቃት ከአርባ የሚበልጡ ሰዎች ተገድለዋል። ሩዋንዳ ኤም 23 የተባለውን ታጣቂ ቡድን እንደምትደግፍ የሚያሳዩት አሳማኝ ሪፖርቶች በጣም አሳስበውናል ያሉት የጉዳይ ሚኒስትር ብሊንከን በክልሉ ያሉ ሁሉም ወገኖች ኤም 23ንም ሆነ የትኛውንም ታጣቂ ቡድን መደገፋቸውን እንዲያቆሙ እንጠይቃለን ብለዋል።

ኮንጎ ሩዋንዳን ኤም 23ትን በመደገፍ ትከሳታለች። ሩዋንዳ በበኩሏ ወታደሮቿ ምስራቅ ኮንጎ ውስጥ ታጣቂውን ቡድን በመደገፍ እየተዋጉ ስለመሆናቸው ተጨባጭ ማስረጃ አለን የሚለውን ሪፖርት አስተባብለዋለች። ሩዋንዳም በፈንታዋ ኮንጎን ኤፍዲአርኤል በሚል ምህጻረ ቃል የሚጠራውን በ1994 የዘር ፍጅት ወቅት ከሀገሪቱ ሸሽተው በሄዱ ሁቶች የተቋቋመ አማጺ ቡድን

ትደግፋለች በማለት ትከሳታለች። ይህ ጉዳይ መፍትሄ ሳያገኝ ክልሉ ሊረጋጋ አይችልም ብላለች ሩዋንዳ። ኮንጎ ግን ውንጀላውን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመቀጠል ወደ ሩዋንዳ ያቀኑና ከፕሬዝደንቱ ፖል ካጋሜና ከውጭ ጉዳይ ሚኒስትራቸው ጋር ይነጋገራሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

ሩሲያ ሕገወጥ በሆነ መንገድ ወደ ራሷ ግዛት በቀላቀለቻት ክሬሚያ ውስጥ በሚገኘው የሩሲያ አየር ኃይል የጦር ሰፈር ትናንት በደረሰ ከፍተኛ ፍንዳታ አንድ ሰው ሲሞት አምስት መቁሰላቸው ተነገረ። ባለስልጣናት የፍንዳታው መንስኤ ምን እንደሆነ አልገለጹም። የዓይን እማኞች ትናንት ማክሰኞ በአገሪቱ አቆጣጠር ከቀኑ 9 ሰዓት ተሮብ ላይ ቢያንስ 12 የሚደርሱ ፍንዳታዎች መድረሳቸውን እንደተመለከቱ ተናግረዋል። የሩሲያ መከላከያ ሚኒስቴር እንደ አውሮፓ አቆጣጠር ከ2014 ጀምሮ ሩሲያ በተቆጣጠረችው ሳኪ የጦር ሰፈር የነበሩ በርካታ

የአየር ኃይሉ የጥይት ማከማቻ መጋዘኖች መፈንዳታቸውን አስታውቀዋል። ይሁን እንጂ መግለጫው በጦር ሰፈሩም ሆነ በአውሮፕላኖቹ ላይ ጥቃት አለመድረሱን አጽንኦት በመስጠት አስረድቷል። ጥቃቱን ተከትሎ በዩክሬናውያን የማህበራዊ መገናኛ መድረኮች የኪየቭ ኃይሎች የጦር ሰፈሩን በረዥም ርቀት ሚሳይሎች መተውታል የሚል ወሬ በስፋት መሰራጨቱ ተሰምተዋል። ዩክሬን ግን ጥቃቱን አለማድረሷን አስታውቃለች።

በቀድሞ ፕሬዚደንት ትራምፕ አስተዳደር የብሔራዊ ደህንነት አማካሪ የነበሩት ጆን ቦልተንን ለመግደል አሲሯል በተባለ ኢራናዊ ሸርማን ፕራሳፊ ላይ ክስ መመስረቱን የዩናይትድ ስቴትስ ፍትህ ሚኒስቴር ዛሬ ባወጣው መግለጫ አመለከተ።

ፑርሳፊ ግድያውን ለመፈጸም ያሴረው ዩናይትድ ስቴትስ በወቅቱ በኢራን ከፍተኛ ስልጣንና ተሰሚነት የነበራቸውን ጀኔራል በአየር ጥቃት መግደሏን ለመበቀል እንደሆነ መግለጫው አመልክቷል። ሸርማን ፑርሳፊ የኢራን እስላማዊ አብዮታዊ ዘብ አባል መሆኑን የገለጸው ኤፍቢአይ ከግድያው ጋር በተያያዘ ሴራ በከፍተኛ ደረጃ ተፈላጊ አድርጎ ካስቀመጣቸው ሰዎች ጋር የሚመደብ መሆኑን ተመልክቷል። በመግለጫው ላይ ቦልተን የኤፍቢአይ እና የፍትህ ሚኒስቴር ባለስልጣናትን ማመስገናቸው ተጠቅሷል።

የዩናይትድ ስቴትስ የጤና ባለሥልጣናት የዝንጀሮ ፈንጣጣ ወይም መንኪፖክስ ክትባት ለማዳረስ የወጣውን እቅድ አጸደቁ። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ትናንት ባወጣው መግለጫ በአገሪቱ የተፈጠረውን የክትባቱን እጥረት በማየት ከዚህ በፊት ለእያንዳንዱ ሰው ይሰጥ ከነበረው ክትባት አሁን አንድ አምስተኛው እጅ ብቻ እንዲሰጥ ፍቃድ መስጠቱ ተመልክተዋል። ትናንት የወጣው የጤና ባለሥልጣናቱ መግለጫ በአነስተኛ መጠን ተቀንሶ የሚሰጠው ክትባት ከሙሉ ክትባት እኩል ውጤታማ መሆኑን አስታውቀዋል። የዋይትሃውስ

ባለሥልጣናት አዲሱ ፖሊሲ አሁን ያለውን 444 ሺህ የክትባት መድኃኒት መጠን ወደ 2 ሚሊየን ጥቃቅን የክትባት መድኃኒቶች እንደሚያበዛቸው ተናግረዋል። አንዳንድ የጤና ባለሙያዎች ስለ ውጤታማነቱ በበቂ መረጃ ላይ የተደገፈ ጥናት ባለመደረጉ የክትባቱን መጠን መቀነስ ተቃራኒ ውጤት ሊያመጣ ይችላል ሲሉ ስጋታቸውን ገልጸዋል። እስካሁን ወደ 625 ሺህ ሙሉ የክትባት መድኃኒቶችን በየክፍለ ግዛቱ ማሰራጨታቸውንም ባለሥልጣናቱ አመልክተዋል።

አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ ያለን ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን

ዝግጅታችንን ነው። ረቡ ነሐሴ 4 2014 ዓ ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪው ሲሳ አሸናፊ በቀጥታ ስርጭት፣ የምስልና ድምፅ አቀናባሪው ደግሞ ጆጊል ነው። የዕለቱ ዋና አዘጋጅ ሰለሞን አባተ፣ የወብና ማኅበራዊ መገናኛ ቅንብሮች አሰናጇ አባየሁ ገበያው ናት። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 25 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል።

አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ሚድ ኬንያ ተቀራራቢ ፉክክር የታየበትን ምርጫ ውጤት ቆጠራ ይዛለች። በኬንያ ምርጫ ሁለቱ መሪዎች ፕሬዚዳንታዊ እጩዎች ተቀራራቢ ድምፅ ብዛት በማግኘት ላይ መሆናቸውን ቀድመው የወጡና የተወሰኑ ድምፅ

ውጤቶች እያሳዩ ነው። የአገሪቱ ምርጫ ኮሚሽን ዛሬ ረቡዕ ውጤት ማሳወቅ እንደማይችልና ቢያንስ እስከ ነገ ሐሙስ መጠበቅ እንደሚያስፈልግም አመልክቷል። ከ46 ሺ በላይ የምርጫ ጣቢያዎች የፕሬዚዳንት ጫቶቹን ለአገሪቱ ምርጫ ኮሚሽን አስተላልፈዋል። ትናንትና በተደረገው በዚህ ምርጫ ኬንያ ከፕሬዚዳንቷ በተጨማሪ የፓርላማ አባላትንና የአካባቢ ሸንጎ አባላትንም ትመርጣለች።

የአሜሪካ ድምፅ የሮይተርስና የአሶሽየትድ ፕሬስ ያገኘናቸውን ዘገባዎች እንግዱ ወልዴ እንደሚከተለው አሰናድቶታል። ምርጫው በአጠቃላይ ሰላማዊ ቢሆንም በአንድ የምርጫ ጣቢያ ግን አንድ የፓርላማ አባል የተፎካካሪውን ረዳት ተኩሶ ከገደለ በኋላ ፖሊስ እያደነው ይገኛል።

በፕሬዝዳንታዊ ፉክክር መሪዎቹ ራይላ ኦዲንጋ እና ዊልያም ሩቶ እስከ አሁን አንገት ለአንገት ውጤት እያሳዩ መሆኑን የሀገሪቱ መገናኛ ብዙሃን የደመሩት ውጤት እያሳየ ነው። እንደ ሲቲዝን ቴሌቪዥንና ኔሽን ግሩፕ

ያሉ የግል ቴሌቪዥን ጣቢያዎች ለጊዜው ባሰባሰቡት ውጤት የወቅቱ ምክትል ፕሬዚደንትና በዚህ ምርጫ ለፕሬዚደንትነት የሚፎካከሩት ዊልያም ሩቶ 51 በመቶ እንዳገኙና ላለፉት 25 ዓመታት በተቃዋሚነት ሲወዳደሩ የሰነበቱት ራይላ ኦዲንጋ 45 በመቶ እንዳገኙ ዘግበዋል። ጣቢያዎቹ ያስተላለፉት ውጤት ግድፈት አለው፣ ኦፊሳላዊ ውጤት ተደርጎ መወሰድ የለበትም ሲሉ ምሁራን አስጠንቅቀዋል።

ሁለቱ ተፎካካሪዎች ምርጫው ነፃና ፍትሐዊ እስከሆነ ድረስ ውጤቱን እንደሚቀበሉ ሲያስታውቁ፣ ሕዝቡ የዚህ ምርጫ ውጤት እንዳለፉት ምርጫዎች ደም መፋሰስ እንዳያስከትል በመጸለይ ላይ ነው። እንደ አውሮፓውያን አቆጣጠር በ2007 ከተደረገው ምርጫ በኋላ ከ1200 በላይ ሰዎች ሲገደሉ በ2017 ከተደረገው ምርጫ በኋላ ደግሞ ከመቶ በላይ ሰዎች ሕይወታቸውን አጥተዋል።

የትናንቱ ምርጫ በአጠቃላይ ሰላማዊ ነበር። ኬንያውያን በሰላም እንዲያልቅ አጥብቀው ይሻሉ። እኚህ መራጭ በሰላም እንዲፈጸም ምኞታቸው ነው። እንደማየው ከሆነ ሁሉም ነገር በጥሩ መልኩ እየሄደ ነው። ሰላም በዚህ አካባቢ እንዲሰፍን ነው ፍላጎቴ። ይህ አካባቢ ከፍተኛ ፉክክር ያለበት አካባቢ ነው። ማለት የምፈልገው ማንም አሸነፈ ማን በትረ መንግስቱን ይጨብጥ ነው።

ለሩብ ምዕተ ዓመት በተቃዋሚነት ሲወዳደሩ ለነበሩት ራይላ ኦዲንጋ የተንቱ ምርጫ ምናልባትም መጨረሻ ሙከራቸው ሳይሆን አይቀርም ተብሏል። ተቀናቃኛቸው የወቅቱ ምክትል ፕሬዚደንት ዊሊያም ሩቶ በ2010 በተደረገው ምርጫ ከፕሬዝደንት ኡሁሩ ኬንያታ ጋር በመቃቀራቸው፣ ባልተለመደ ሁኔታ ፕሬዚዳንቱ ለተቃዋሚው ኦዲንጋ ድጋፋቸውን ሰጥተዋል። የኡሁሩ

ለኦዲንጋ ድጋፍ መስጠት እስካሁን ሲደረግ የቆየውንና ለራስ ጎሳ አባል ብቻ ድጋፍ ሲሰጥበት የነበረውን የምርጫ ልምድ ተብሯል። ለራስ ጎሳ ተወዳዳሪ ብቻ ሲሰጥ የነበረው ድጋፍ ምርጫን ተከትሎ ለሚመጣው ግጭት አስተዋጽኦ ሲያደርግ ነበር ተብሏል። የፕሬዝደንትነቱን ወንበር ለመቆናጠጥ አንድ ተወዳዳሪ አምሳ ሲደመር አንድ ድምፅ ማግኘት እንዳለበት የኬንያ የምርጫ ሕግ ያዛል። ይህ ካልሆነ ግን

ድጋሚ ምርጫ ይደረጋል። የምርጫ ኮሚሽኑ ከ95 በመቶ በላይ የምርጫ ውጤቶችን ምስል በድረ ገጹ ላይ ለጥፏል። በዚህ ምርጫ የነበሩት የምርጫ ጣቢያዎች ቁጥር 46636 እንደነበር ታውቋል። ኮሚሽኑ እንደሚለው 132 ሚሊዮን ወይም ከተመዘገቡ መራጮች 60 በመቶ የሚሆኑት በዚህ ምርጫ ድምፅ ሰጥተዋል። እንደ አውሮፓን አቆጣጠር በ2017 በተደረገው ምርጫ ከተመዘገቡት 80 በመቶ መራጮች ድምፅ ሰጥተው ነበር። ድሬስ ደደልብትና የፖለቲካ መሪዎች ምርጫ በመ

የሚመጣ ቁጥር ቃል የሚገቡትን የማኅበራዊ ፖለቲካዊና ኢኮኖሚያዊ ለውጦችን ተግባራዊ አለማድረጋቸው ለመራጮች ቁጥር መመናመን ምክንያት ነው ተብሏል። እየጨመረ በመጣው የኑሮ ውድነትና በተስፋፋው ሙስና ተስፋ የቆረጡ መራጮች እውነተኛ ለውጥ ይመጣል የሚል እምነት እንደሌላቸው ለመገናኛ ብዙኃን ተናግረዋል። የቀድሞ ታንዛኒያ ፕሬዚደንት ጃካያ ኪክዌቴ የምርጫ ታዛቢ በመሆን ናይሮቢ ይገኛሉ።

ስለ መራጭ ቁጥር ማነስ ማውራት አልችልም። ከተማውን እንዲወጣ ማስገደድ አትችልም። ያ አሁን አልፏል። የእኔ ድርሻ የመምረጥ መብቱ መከበሩ፣ ማንም ሰው ከመምረጥ አለመታገዱ፣ ሂደቱ የተረጋጋ ሰላማዊና ስርዓት ያለው ጭምር መሆኑን ማረጋገጥ ነው። ነገር ግን አንድ ሰው መሪውን የመምረጥ መብቱን መጠቀም ካልፈለገ ምንም ማድረግ አይቻልም።

ሁለቱ መሪ ተወዳዳሪዎች ለኬንያውያን አዲስ አይደሉም። ኦዲንጋ የዲሞክራሲ አቀንቃኝና የቀድሞው የፖለቲካ እስረኛ ሲሆኑ፣ ባለጸጋውና ህዝበኛው ሩቶ ደግሞ በልጅነት ዘመናዊ የበሩ ድህነት ለህዝቡ በተረግ ኦዲንጋንና ኡሁሩ ኬንያታን ያፈራውንና ፖለቲካን በበላይነት ለረጅም ጊዜ የተቆጣጠረውን ንዑስ ክፍል ይተቻሉ።

ያለፉት ሁለት ምርጫዎች ደም አፋሳሽ በመሆናቸው የምስራቅ አፍሪካ ትልቋ ኢኮኖሚ ተደርጋ በምትታየው ኬንያ የትናንቱ ምርጫ ደህንነቷን በተመለከተ ማለፍ ያለባት ፈተና ተደርጎ ይታያል። የምርጫ ኮሚሽኑ ውጤቱን ለማሳወቅ በደንቡ መሠረት እስከ አንድ ሳምንት መጠበቅ ይችላል።

የአሜሪካ ድምፅ የሮይተርስና ና አሶሺየትድ ፕሬስ ያጠናቀሯቸውን ዘገባዎች ጨምቆ እንግዱ ያቀረበልንን የኬንያ ምርጫ የተመለከተውን ዘገባ ነበር አድማጮች የተከታተላችሁት። ቆየት ብሎም በሁለተኛው አጋማሽ የኢጋድ ተወካዮች ሆነው

የዚያ ከምርጫው በታዛቢነት የተገኙትን ኢትዮጵያውያን ያሉበትን ጨምሮ የትንታኔ ዘገባ በሁለተኛው አጋማሽ ይኖረናል። አሁን ወደ ተከታዩ ርዕስ እንሻገር። ጎሳቂዎች ድንበር አቋርጠው በመግባት በጋምቤላ ክልል በሚገኘው አኩጉ መጠለያ ጣቢያ ላይ ጥቃት በመፈጸም ሁለት ስደተኞችን ገድለው አንድ ሰው ማቁሰላቸውን የክልሉ መንግስት አስታውቋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ

ኡቶ ኦኩቶ ለአሜሪካ ድምፅ እንዳስታወቁት ታጣቂዎቹ ሁለት ህጻናትንም አፍነው ወስደዋል። ናኮር መልካ ነው የተከታተለው። የጋምቤላ ክልል መንግስት እንዳስታወቀው ከጎረቤት ደቡብ ሱዳን ቦማ ግዛት የተነሱትና ምር ተሻግረው የገቡት የሙርሌ ታጣቂዎች ጥቃቱን የፈጸሙት በሳምንቱ መጀመሪያ ሰኞ እለት ነው።

ታጣቂዎቹ በአኛዋ ዞን ዲማ ወረዳ ውስጥ በሚገኘው አኩጉ የስደተኞች መጠለያ ውስጥ ተኩስ መክፈታቸውን የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት ለአሜሪካ ድምፅ አብራርተዋል። አ ሁለት ነው አራት ሰዓት ሌሊት ላይ ወደ ካምፕ ሰርጎ በመግባት ጋምቤላ ክልል አኛዋ ዞን አኩጉ ካምፕ የሚባል ነው። እዛ ያ ካምፕ ውስጥ ከደቡብ ሱዳን በተለይ በቦማ ስቴት እና ቦቻላ ካውንቲ አካባቢ

ባለፈው በነበረው ችግሮች ተፈናቅለው ወደዛ የገቡ ናቸው። የአኛዋና የሙርሌ ዜጎች እዛ ተጠለለው የሚገኘው አሁን ጥቃት ያደረሱ የሙርሌ ጣጣካዎች ናቸው። ድንበር አቋርተው ገብቶ ስደተኞች ላይ ጥቃት ያፈጸሙት። በጥቃቱ ሁለት ሰው ሞቷል፣ አንድ ሰው ቆስሏል። ፍላጎታቸው ምንድን ነው ብዙ የሚታወቅ አይደለም። ምክንያቱም እኛም ገብተን እነሱ ጋር ቁርኝት የለም

አሁን በተፈጠረው ግጭቶች ናቸው ሰስተው ወደ እኛ የሚገቡ እንጂ ጥልለው የሚቀመጡ ኢትዮጵያ ውስጥ እኛ ራሳችን ገብተን የእነሱ ባህል አጥንተን የምናውቀው ነገሮች ነው። ምክትል ኃላፊው ታጣቂዎቹ ህጻናትንም አፍነው ስለመውሰዳቸው ገልጸዋል። ሁለት ህጻናት ደግሞ አፍነው ወስደዋል። ሞርለ እየተመለሱም አሉ። ግን በብዛት አብዛኛው በዚህ አመት ታፍነው የተወሰዱ ህጻናት አሉ። እየተመለሰም የለም የወሰዱ ህጻናት አሉ። ከአስር በላይ እየገደሉ ሰዎች አሉ ወደ

ሀያ አምስት የሚሆኑ በሁለቱ ዞኖች በእኛ ዞን እና በኑዌር ዞን እነዚህ መሰል ናቸው። ተደጋጋሚ ጥቃት ናቸው።

ከጥቃቱ ፈጻሚዎች መካከል በቁጥጥር ስር የዋለም ይሁን እርምጃ የተወሰደበት አለመኖሩን የጠቀሱት ምክትል ኃላፊው ታፍነው የተወሰዱትን ሁለት ህጻናትም እስካሁን ማስመለስ አለመቻሉን ተናግረዋል። አቶ ውቶ ኡኮት ጥቃቱን መከላከል ያልተቻለበትን ምክንያትም አስረድተዋል። ጥበቃ ላይ ናቸው። ነገር ግን ሰፊ ነው። ካምፖ ጫካ ነው። ዙሪያ ደግሞ አልጣጥርም። እንደ ሌሎች ስደተኞች ካምፖች ተርጣጥረዋል እና

የያዛቸው ታወጡ። በዛ ባልታሰበ ቦታ ገብቶ ነው። ጥቃት የፈጸሙ ብዙ አይደሉም፣ ተወሰነ ለተፋጣና ለጥቃት ለመሰንዘር የተዘጋጁ አይል ነው። የደቡብ ሱዳንና የኢትዮጵያ ባለስልጣናት የሞርሌ ታጣቂዎችን ጥቃት በጋራ ለመከላከል ከዚህ በፊት ውይይት ማድረጋቸውን የጠቀሱት ምክትል ኃላፊው ጥረቱ ተጠናክሮ እንደሚቀጥል ተስፋ እንደሚያደርጉ ጠቁመዋል።

የሁለት አመንጋት ግንኙነት ባለፈው በጁባ ላይ ጋምቤላ ክልል ፕሬዚዳንት ጨምሮ የፌዴራል ከፍተኛ አመራሮች በጁባ ከተማ ከደቡብ ሱዳን ከፍተኛ አመራሮች ጋር ውይይት አድርጓል። በዚህ በተለይ ሙርለ በየ ጊዜ ድንበር አቋርጦ ጥቃት ይፈጽማል። ይህን በዘላቂነት ለመፍታት እሱን የተጀመረ ሙከራ አለ። ቀጣይ በዚህ በኢትዮጵያ በጋምቤላ አካባቢ እንደዚህ የሁለቱ መንግስታት ኢትዮ ሳውዝ ሱዳን ግንኙነት ለማድረግ የተያዘ ይቀጥላል።

በዚህ በሁለቱም የሀገራት ግንኙነት የሚፈታው ሆኖ ግን የአካባቢ ታታኮችን ሚሊሻዎች ራሳቸውን እንዲጠብቁ በየጊዜ ጥሪ ያደረግ ነው ነው ያለው። ይህንኑ እናቅለን ያው በቀረች ያለው የቦማ ስቴት በተለይ ግሬተር ቢቦር ጋር

መልካም ግንኙነት እንዲፈጠር በዛ በሚደረገው መድረክ እኔም ሀመናለሁ እንደዚህ የዚህ አካባቢ አመራሮች ይገኛሉ የኤክስፔክት አደርጋለሁ። ጉዳዩ የስደተኞች ከመሆኑ ጋር ተያይዞ ለምሳሌ የስደተኞች ጉዳይ ጉዳዩ እንዲከታተል ተጨማሪ ጥበቃ እንዲመደብ፣ አጥር እንዲኖረው በዚህ በዚህ ጉዳይ የተሰራ ያው እሱ ያው ራሳቸው እንትን ሊያደርጉት ይችላሉ። ም በዚህ ጉዳይ ላይ መልስ ላልሰጥ ይችላል ስለ መጠለላቸው ስለ እንትኑ

ምግባቸው፣ ደህንነታቸው ያው እንደ ሀገር ኃላፊነት ስላለብን ያው የሚጠበቅብን ያው መውጣት ነው። ጥቃቱን በተመለከተ በጋምቤላ ክልል ከሚገኘው የስደተኞች እና ከስደት ተመላሾች ጉዳይ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ የውልሰው ንጉሴ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የሞርሌ ጎሳ ታጣቂዎች በዚህ ዓመት ተደጋጋሚ ወደ ኢትዮጵያ በመግባት ሰዎችን መግደላቸውንና ሕፃናትን አፍነው መውሰዳቸውን እንዲሁም

ከብቶችን መዝረፋቸውን የገለጸው የጋምቤላ ክልል መንግስት በስደተኞች መጠለያ ላይ ሲፈጸም ደግሞ ለአሁኑ ለሁለተኛ ጊዜ መሆኑን አስታውቋል። ባለፈው ሰኞ በተፈጸመው በዚህ ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስት የተሰማ ነገር የለም። ባለፈው የካቲት ወደ ጁባ የተጓዘው በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ የሉካን ቡድን በሙሌ ታጣቂዎች የሚፈጸመውን ጥቃት ጨምሮ በሌሎችም ጉዳዮች ላይ ከደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲት ጋር

መወያየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። አመሰግናለሁ ናኮር።

ክቡራትና ክቡራን አድማጮች ተከታዩ የመጽሔት ርዕስ ደግሞ በዛሬው ዕለት የተሰጠ ጋዜጣዊ መግለጫን ይመለከታል። በኢትዮጵያ በተለይም በክልሎች የሚታየው የፍርድ ቤቶችን ትዕዛዝ ያለማክበርና ያለመፈጸም ችግር ህብረተሰቡ በፍትህ ስርዓቱ ላይ እምነት እንዳይኖረው የሚያደርግና መስተካከል የሚገባው ተግባር ነው ሲሉ የኢትዮጵያ ጠቅላይ ፍርድ ቤት ፕሬዚዳንት

መዓዛ አሸናፊና ምክትሎቻቸው በጋራ በሰጡት ጋዜጣዊ መግለጫ አመልክተዋል። ይህም ሆኖ የፍርድ ቤትን ገለልተኝነትና የዳኝነትን ነጻነት በተመለከተ ባለፉት ሶስት ዓመታት መሻሻሎች መኖራቸውን ነው ወይዘሮ መዓዛ አሸናፊ ለጋዜጠኞቹ

የተናገሩት የጠቅላይ ፍርድ ቤት ፕሬዚዳንት መዓዛ አሸናፊና ምክትሎቻቸው ዛሬ በአዲስ አበባ በሰጡት በዚህ መግለጫ በአገሪቱ የፍትህ ስርዓት በተለይም በዳኝነት ነጻነትና በፍርድ ቤት ገለልተኝነት ዙሪያ በሚታዩ ችግሮች ላይ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ፀሐይ ዳምጠው ተከታትላው ተከታዩን አጠናቅራለች።

የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊና ምክትሎቻቸው ዛሬ የሰጡት መግለጫ በሀገሪቱ የፍትህ ስርዓት በተለይም በዳኝነት ነጻነትና በፍርድ ቤት ገለልተኝነት ዙሪያ ይታያሉ የሚባሉ ችግሮችን የተመለከቱ በርካታ ጥያቄዎች እየቀረቡበት ነው። ከዚህ ጋር በተያያዘ ለተነሱት ጥያቄዎች መልስ የሰጡት የጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳ ተከታዩን ብለዋል።

በፌዴራል ፍርድ ቤት ሌበል የጎላ የፍርድ ቤት ውሳኔ አለመከበር ችግር መሰረታዊ ችግር ነው ብለን አናምንም። በተወሰኑ መልኩ ግን የፍርድ ቤት ውሳኔ ያለማክበር ሁኔታዎች የሉም ብለን ደግሞ ሙሉ በሙሉም ዝግ እናደረግም። አንዳንድ ማሳያ ሊሆኑ የሚችሉ ነገሮች አሉ። በኛ ፍርድ ቤቶች አካባቢ ላይ አንድ ላብነት ማንሳት የምንፈልገው በድሬዳዋ ምድብ ችሎት ባለን የፍርድ ቤታችን ውስጥ ዳኛው ያዘው ትዕዛዝ ለማስፈጸም የፌዴራል አካላት

ለማስፈጸም በቦታው ሄዶ አንድ ክልል ላይ የፌዴራል አቃሎችን አስረው ያንን የፍርድ ቤት ውሳኔ አንፈጽምም ብለው የክልል ጸጥታ አካላት እና በፌዴራል ጸጥታ አካላት መካከል ኮንፍሮንቴሽን እስከመፈጠር ድረስ የተደረሱበት እና የፍርድ ቤት ትዕዛዞችን ያለማክበር ፍርድ ቤት ውሳኔዎችን ያለማክበር ቴንዴንሲዎች ሂር እንደዜር

የሚታዩበት ሁኔታዎች አሉ። ፍርድ ቤቶች የሚያስተላልፏቸው ውሳኔዎች ተግባራዊ የማይደረጉባቸው አጋጣሚዎች መደጋገማቸውን በመግለጽ የሚተቹና ቅሬታቸውን የሚያቀርቡ ዜጎች፣ የፖለቲካ ፓርቲዎች እና የሰብአዊ መብት ተቋማት አሉ።

የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣቸው መግለጫዎችም ሁኔታው መስተካከል እንዳለበት ያሳሰበባቸው ናቸው። ኮሚሽኑ የኢትዮጵያ ሰብአዊ መብቶች ሁኔታ ዓመታዊ ሪፖርት በሚል ባለፈው ሰኔ ባወጣው ሪፖርት ይህንን ጠቅሟል። የኮሚሽኑ ዓመታዊ ሪፖርት እንደሚያመለክተው በተለይ በሀገሪቱ የአስቸኳይ ጊዜ አዋጅ በነበረበት ወቅት በፍርድ ቤት ውሳኔ በነፃ የተለቀቁና የዋስትና መብት የተፈቀደላቸው ተጠርጣሪዎች ከእስር ያለመለቀቅ ሁኔታ ነበር።

ኮሚሽኑ በኦሮሚያ ክልል ታስረው የሚገኙ የኦሮሞ ነጻነት ግንባር አመራሮችና አባላትን በተመለከተም ባለፈው ግንቦት ወር ባወጣው መግለጫ ተመሳሳይ ሀሳብ አንጸባርቋል። ፍርድ ቤት በዋስትና እንዲወጡ የፈቀደላቸው የክስ መዝገባቸው ተዘግተው በነጻ የተሰናበቱና የምርመራ መዝገባቸው የተዘጋ ሰዎች እስከ ሁለት አመት ለሚጠጋ ጊዜ እስር እንደሚገኙ ነው ኮሚሽኑ የጠቆመው። የፍርድ ቤትን ትዕዛዝ ከአለማክበር ጋር የተያያዙ ችግሮች መኖራቸውን የሚያምኑት የጠቅላይ ፍርድ ቤት አመራር

ችግሮቹን አንስተው ከክልሎች ጋር መወያየታቸውን ተናግረዋል። የጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ሰለሞን አረዳ ክልሎች አካባቢ ከክልሎች ጋር ባለን ኤንጌጅመንት መጠነ ሰፊ የሆነ የፍርድ ቤት ትእዛዝን አለማክበር ሁኔታዎች በተለያዩ ክልሎች ከክልል ክልል ይለያያል። ይሄ ችግር አለ ተብሎ በጋራ መድረክ አለን ክልል ከክልል ፍርድ ቤቶች ጋር ችግሮች እንዲኖሩ ተደርጎ ሀሳቦች እንዲነሱ ተደርጎ ውይይቶች ተደርገው በዛ ላይም ደግሞ የፌዴራል ፍርድ ቤት ደግሞ ያገባናል

በአጠቃላይ በሀገሪቱ ውስጥ የሚደረጉ የዳኝነት አካል ጋር ተያይዞ ህግን ካለማክበር ጋር የገበላይነትን ከማስከበር አንፃር ጋር እንደዚህ አይነት ክስተቶች መፈጠር የለባቸው ከሚል አንፃር መንግስትም የአስፈጻሚ አካላትም፣ ህግ አውጪ አካላትም፣ ሌሎች ባለድርሻ አካላትም ከዚህ ጋር ተያይዞ በሀገራችን እየታዩ ያሉ ነገሩ እና ልዩ ተው ትኩረት ተሰጥቶ ሊሰጥ ሊሰራ እንደሚገባ እዚህ አካባቢ ያለውን ችግሮችንም ህብረተሰቡ ሁሉም አካላት በጋራ ተርባርበን ልንፈታ ይገባል የሚል የጋራ የአቋም መግለጫ ውድሉ ማውጣታችን

ይታወቃልና በዛ በልኩም ቢታይ የሚል ነገር ነው። ነገር ግን ባለፉት ሶስት አመታት የዳኝነት ነጻነትን በተመለከተ ጉሊ መሻሻሎች እንዳሉ የጠቅላይ ፍርድ ቤት ፕሬዝዳንት ማዕዛ አሸናፊ አስረድተዋል። የፍርድ ቤቱ አመራሮች፣ ዳኞችና መላው የስራ ባልደረቦች በዳኝነትና በዳኞች ነፃነት ረገድ በተገኘው ታሪካዊ ውጤት እንኮራለን መንግስትና ህዝቡም በቀሪ ተግዳሮቶች

ሳይከለሉ ፍርድ ቤቶቻችን ለዚህ መብቃታቸውን እውቅና የሚሰጡና እንደ ሀገራዊ ስኬት የሚመለከቱት የጋራ ውጤት ነው ብለን እናምናለን። ፍርድ ቤቶች እንደ ተቋም፣ ዳኞች ደግሞ እንደ ባለሙያ ለማንኛውም የፖለቲካ ማህበራዊ፣ ኢኮኖሚያዊ፣ ግለሰባዊ እና የሚዲያ

ሕጻናት እንዳይጋለጡ የሚያግዟቸው እርምጃዎች ተወስደዋል። ዳኞች ሕግና ህሊናቸውን ብቻ ተከትለው ውሳኔ እንዲሰጡ አስፈላጊ ሁኔታዎችን አመቻችተናል። ይህ አካሄድ ለሕግ የበላይነት አስፈላጊ በመሆኑ ተጠናክሮ መቀጠል ይኖርበታል። ዳኞች የሕዝብን ትኩረት በሚስቡ በምርጫ

በፖለቲካ እና በሙስና ንክና በሌሎችም ጉዳዮች ላይ ምሳሌ የሆኑ ውሳኔዎችን ሰጥተዋል። ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ባደረጉት ገለጻ የፍትህ ስርዓት አካላት ሙስና እንደምታይባቸው በመግለጽ ተችተዋል። የጠቅላይ ሚኒስትሩ ትችት እንዴት እንደሚመለከቱት የተጠየቁት የጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ተከትመልሰዋል። ነገር ግን ሀንድረድ ፐርሰንት አጠቃሎ መናገር አስቸጋሪ ነው

የሚሰሩ ዳኞች አሉ። በፍርድ ቤቶቻችን ችግሮች ሁ ስነ ምግባር የጎደላቸው በ ግን እንዴት አድርገን የያዛቸው ነው። አሁን ችግር ብዙ ጊዜ አሁን ሰው ምንድነው? እነዛን ተሸክማችሁ ትሄዳላችሁ። እነዛን ዳኞች ለምን አይባረሩም? ዳኛ ማባረር አልችልም። ህገ መንግስቱ ሶስት ምክንያት ያስቀመጠው የጤና መጓደል ግሮስ የሆነ በጣም ከፍተኛ የሆነ

የችሎታ ማነስ፣ ሶስት ደግሞ የስነ ምግባር ችግር ሙስና ጨምሮ እነዚህ ዳኛ ፊት መረጋገጥ አለባል። ዳኛ ፊት ጉዳይ አቅርቦ ማረጋገጥ ቀላል ነገር አለ። ዝም ብሎ በአንድ ቃል እንደሚገለጽ ሁኔታ አይደለም። እና እነዚህ ሁሉ ችግሮች አሉ። ወይዘሮ መዓዛ አክለው ሁለት ዳኞች በሙስና ተጠርጥረው በህግ ተጠያቂ እንደተደረጉና ሌሎች ሁለት ደግሞ የማጣራት ሂደት ላይ እንደሚገኙ ተናግረዋል። ለአሜሪካ ድምጽ አሃይ ዳምጠው ከአዲስ አበባ።

አመሰግናለው። ፀሐይ። አድማጮች በተከታዩ ርዕስ ደግሞ ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ቀዳሚውም ወዲህ ወደ ዋሽንግተን ወደ ዩናይት ስቴትስ ይመልሰናል።

ፍሎሪዳ የሚገኘው ማር አላጎ በፌዴራል ምርመራ ቢሮ የተፈተሸባቸው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፖለቲካ የተነሳሳ ጥቃት እየተፈጸመብኝ ነው አሉ። የፌዴራል ምርመራ ቢሮ ከትናንት በስቲያ ሰኞ በቀድሞ ፕሬዚዳንት መኖሪያ ቤት ላይ ፍተሻ ያካሄደው የስልጣን ዘመናቸውን አጠናቀው ሲወጡ ለብሔራዊ ቤተ መዛግብት ማስረከብ የነበረባቸውን መንግስታዊ ሰነዶች ሳያስረክቡ ቀርተው እንደሆነ ለረዥም ጊዜ ሲካሄድ ከቆየ ክትትል በተያያዘ

መሆኑም ተመልክተዋል። ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2024 ዓ ም በሚካሄደው ፕሬዚዳንታዊ ምርጫ ይወዳደሩ ይሆናል እየተባለ ሲሆን ፍተሻው የሚኖረውን ፖለቲካዊ አንድምታ የሚቃኘው የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳ ኩስዋራ ያጠናቀረችውን ዘገባ ቆንጅታየ እንዲህ አቀናብረዋለች። ዶናልድ ትራምፕ የማረላጎ መኖሪያቸው በኤፍቢአይ መበርበሩን ተከትሎ ራሳቸውን

የዲሞክራቶቹ የፖለቲካ ጥቃት ሰለባ አድርገው አቅርበዋል። ትራምፕ ትናንት በኢሜይል በላኩት የመዋጮ ማሰባሰቢያ ጥሪ ላይ እኔ የደገፍኳቸው እጩዎች ከፍተኛ ድሎች እያገኙ መሄዳቸውንና በየምርጫው እኔ ያለኝን ትልቅ ስፍራ ሲመለከቱ ሪፐብሊካን ፓርቲውንና እኔን አሁንም ሊያስቆሙን እየሞከሩ ናቸው ብለዋል።

በፌዴራል ፍርድ ቤት ዳኛ ፊርማ የወጣው የፍተሻው ትዕዛዝ ከዋይት ሀውስ ጋር የተቀናጀ እንዳልነበረና ፕሬዚደንት ጆ ባይደንም ስለ ፍተሻው የሰሙት ከዜና መሆኑን የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ገልጸዋል።

ስለ እንቅስቃሴው ለእኛ በቅድሚያ አልተነገረንም። ፕሬዚዳንት ባይደን ገና ከመመረጣቸው በፊት፣ ከተመረጡም በኋላ የፍትህ ሚኒስቴር ምርመራዎቹን በነፃነት እንደሚያካሂድ በጣም ግልጽ አድርገው አስታውቀዋል። ያም በሕግ የበላይነት ስለሚያምኑ ነው። የፌዴራል ምርመራ ቢሮው ያካሄደው ከአሁን ቀደም ሆኖ የማያውቅ ፍተሻ

በቀድሞው ፕሬዚደንት ላይ እየተካሄደ ያለው ምርመራ እየተፋፋመ መሆኑን እንደሚጠቁም በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ አስተዳደር መርሃ ግብር ዳይሬክተር የሆኑት ቶድ ቤልት ለቪኦኤ ገልጸዋል።

ጉዳዩን የፖለቲካ ተንኮል እንደሆነ የባይደን አስተዳደር ዶናልድ ትራምፕ በፕሬዝዳንታዊ ምርጫው በእጩነት እንዳይወዳደሩ ለማደናቀፍ የሚያደርገው ሙከራ አድርጎ መመልከት ሊቀል ይችላል። ነገር ግን እዚህ ጋር ነገሩ የህግ ጉዳይ ነው። በ1978 ዓ.ም የወጣ የፕሬዝዳንታዊ ሰነዶች ድንጋጌ የተባለ ህግ አለ።

ያ ህግ ፕሬዚዳንቶች የተጠቀሙባቸውን ሰነዶች በሙሉ ለብሔራዊ ቤተ መዛግብት እንዲያስረክቡ ያዛል። እኚህ ፕሬዚዳንት ህጉን አላከበሩም። ከአሁን በፊት ብሔራዊ ቤተ መዛግብቱ ናሽናል አርካይቭስ ከዚሁ የቀድሞ ፕሬዚደንት መኖሪያ ቤት ከማረላጎ ሚስጥራዊ ሰነዶች ያሉባቸው 15 ካርቶን ሙሉ ሰነዶችን ማግኘቱን ለዩናይትድ ስቴትስ ኮንግረስ አሳውቆ ነበር።

ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2024 ዓ ም በሚካሄደው ፕሬዚደንታዊ ምርጫ ሊወዳደሩ ዳር ዳር እያሉ ነው። ህዳር 2024 ሲመጣ ትልቅ ነገር ይከሰታል ብለዋል። ምርመራው ለአጭር ጊዜ ይጠቅማቸው ይሆናል ይላሉ በቴክሳስ ዩኒቨርሲቲ የፕሬዚደንታዊ ፖለቲካ መምህሯ ሻነን ቦው ኦብራያን

የገንዘብ መዋጮ ለመሰብሰብ ይጠቅማቸዋል ደጋፊዎቻቸው በጣም እያዘኑላቸው ነው የኋላ ኋላ ግን ችግር ማምጣቱ አይቀርም ምክንያቱም ጉዳዩ አይቆምም ምክንያቱም እርሳቸው ማድረግ የማይገባቸውን ድርጊት ፈጽመው ከሆነ እና በፍተሻው የተገኘ ነገር ካለ ክስ ያቀርቡባቸዋል

ትራምፕ ሌሎችም የህግ ችግሮች ያሉባቸው በዩናይትድ ስቴትስ ምክር ቤት ላይ በተፈጸመው በጥር ስድስቱ አመጽ ምን ሚና እንደነበራቸው ምርመራው ቀጥሏል። በፕሬዝደንታዊ ምርጫው ሂደት ህገ ወጥ አድራጎቶች ፈጽመዋል የሚሉ ውንጀላዎችም ቀርበውባቸዋል። አመሰግናለሁ ቆንጂት።

አሁን አድማጮች፣ ወደ ሌላ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። የዩናይትድ ስቴትስ ኔቶ ስዊድንንና ፊንላንድን በአባልነት አካቶ የሚስፋፋበትን የመጨረሻ ሂደት መጽደቅ እያገባደደች ያለችው እርምጃ ለሩሲያው ፕሬዚዳንት ቭላድሚር ፑቲን ከከባድ ጡጫ የሚቆጠር ነው ይላል የአሜሪካ ድምጿ የፔንታጎን ዘጋቢ ካራባብ እንደጠቆመችው ከሁለት አስርታት በላይ የሚሆን ጊዜ

በወሰደውና ጉልህ በሚሰኝ ደረጃ በተስፋፋበት እርምጃው ወታደራዊ ጥምረቱ አሁን የያዘውን ሂደት ለማጠናቀቅ የቀሩት ሰባት አገሮች ብቻ ናቸው። አድማጮች ዝርዝሩን እንደሚከተለው አቅርበዋለሁ።

ሩሲያ በዩክሬን ላይ ላደረሰችው ወረራ ቀጥተኛ ነው በተባለ ምላሽ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ትላንት ማክሰኞ ኔቶን በአባልነት ይቀላቀሉ ዘንድ ለፊንላንድና ስዊድን ይፋ ድጋፋቸውን ሰጥተዋል። የፑቲን ሩሲያ በአውሮፓ ሰላምና ደኅንነትን ባደፈረሰችበት

አምባገነኖች በሕግ የሚመራ ስርዓት መሰረት ራሱን በሚፈታተኑበት ወቅት የሰሜን አትላንቲክ ሀገሮች ኅብረት ጥንካሬ እና ዩናይትድ ስቴትስ ለኔቶ ያላት ቁርጠኝነት ከምንጊዜውም በላይ አስፈላጊ ነው። ፊንላንዳውያን እና ስዊድናውያን የጥምረቱ አባል በመሆናቸውም ጥምረቱ ባለው ኃይል ላይ መጠነኛ የሚሰኝ ነገር ግን የተራቀቀ ወታደራዊ ኃይል ያክላሉ። ፊንላንድ ጥምረቱን በመቀላቀሏም

ኔቶ ከሩሲያ ጋር የሚዋሰንበትን ድንበር የቆዳ ስፋት ከ1300 ኪሎ ሜትር በላይ ያሰፋዋል። ዋና መቀመጫውን እዚህ በዋሽንግተን ዲሲ ያደረገው ፋውንዴሽን ፎር ዲሞክራሲ ከተባለው ተቋም ጋር የሆኑት ብራድሊ ቦውማን እንደሚሉትም እርምጃው የፑቲንን ስሌት በቀጥታ የሚነካ ነው። ፕላነር ቭላዲሚር ፑቲን ኮንቴምፕሌቲንግ አግሬሽን አጌንስት ናቶ

የሩሲያን ወታደራዊ ዕቅድ የምትነድፈው አንተ ብትሆን ወይም ቭላድሚር ፑቲንን ብትሆን እና በኔቶ ላይ ጥቃት ለመሰንዘር ምናልባትም ይህን ዕቅድህን በጥቁር ባህር ክልል ወይም በባልቲክ አካባቢዎች ወይም በሌላ አካባቢ ለመፈጸም እያውጠነጠንክ ከሆነ እናም ያን ብታደርግ ከፊንላንድ አቅጣጫ ሊመጣብህ የሚችለውን ለማሰብ መገደድህ አይቀርም። ዩናይትድ ስቴትስ ለዩክሬን ተጨማሪ አንድ ቢሊዮን ዶላር አዲስ ወታደራዊ እርዳታ ይፋ ባደረገች ማግስት

የመከላከያ ሚኒስትር ሎይድ ኦስቲን በባልቲክ ግዛቷ ላቲቪያ የሚገኙትን የአሜሪካ ወታደሮች ጎብኝተዋል። እስካሁኑ ውጊያ ሩሲያ በዩክሬን ጦር ላይ ከፍተኛ ጉዳት አድርሳለች። ይሁንና ዩክሬን በምዕራባውያን የተሰጡ የጦር መሳሪያዎችን በአግባቡ እየተጠቀመች መሆኗን የጠቆመው የዩናይትድ ስቴትስ መከላከያ ሚኒስቴር ሩሲያ በበኩሏ ከሶስት እስከ አራት ሺህ የሚደርሱ ብረት ለበስ የጦር ተሽከርካሪዎቿንና በርካታ ጦሯን ማጣቷን አመልክቷል።

There's a lot of fog in war, but you know, I think it's safe to በጦርነት ውስጥ ብዙ ጭጋግ ይኖራል። ሆኖም እንደምትረዱት ሩሲያውያን ምናልባትም ስድስት ወር ባልሞላ አጭር ጊዜ ውስጥ ሰባ እና ሰማንያ ሺህ ያህል ሰዎችን ሳያጡ እንዳልቀሩ መገመት ይቻላል። በሰሜን ማዕከላዊቱ የዩክሬን ግዛት በምትገኘው የቡቻ ከተማ

በያዝነው ሳምንት ዩክሬናውያን ማንነታቸው ያልተለዩ የሩሲያ ጦር ሰለባ የሆኑ ዜጎቻቸውን አስከሬን ሲቀብሩ ሰንብተዋል። ትላንት ማለዳ ላይ ክራይሚያ ከሚገኘው የሩሲያ ጦር ሰፈር ከባድ የፍንዳታ ድምፅ ከተሰማ በኋላ ከፍተኛ መጠን ያለው ጭስ ሲትጎለጎል ተስተውሏል። በፍንዳታው አንድ ሰው መገደሉን የክራይሚያ አገረገዢ ተናግረዋል።

ሩሲያ ፍንዳታው በጦር ሰፈሬ ሆምብዬ ያደረግኩት ነው ብትልም አንድ ከፍተኛ የዩክሬን ወታደራዊ ባለስልጣን ግን ጦራቸው የፈጸመው ጥቃት ውጤት መሆኑን ተናግረዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው።

አሁን ወደ ሁለተኛው አጋማሽ ዘልቀናል። የስቱዲዮ ሰዓታችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ39 መሆኑን ያመለክታል። ለዚህ ክፍል ቀዳሚው ወዳደረግነው ቅንብር ነው የምናልፈው። ዲሞክራሲ በተግባር የኬንያ ምርጫ ምስራቅ አፍሪካና ኢትዮጵያን ይመለከታል። ኬንያ

ኬንያውያን ትናንት ሲሰጡ የዋሉት ድምፅ እየተቆጠረ ነው። ከሀገሪቱ ቀጣይ ፕሬዚዳንት ማን እንደሚሆን የሚወስነው አስተማማኝ ቁጥር ላይ ግን እስኪደረስ ውጤት እንደማይናገር የምርጫ ቦርዱ ዛሬ አስታውቋል። የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ያሰማራውን የምርጫ ታዛቢዎች ቡድን በመምራት ነው ከዚያ የሚገኙት።

ኢጋድ ዶክተር ሙላቱ ታዛቢዎችን ቡድኑን መሪ አድርጎ መሰየሙን ያስታወቀው ባለፈው ወር ሲሆን የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ፕሮፌሰር መረራ ጉዲናም ከታዛቢዎቹ መካከል ናቸው። ኬንያዊቱ መርሳ ቤት አውራጃ ውስጥ የሚኖሩ አቶ ጎልቼ ሶራ ሂደቱ ሰላማዊ እንደነበር ገልጠው ለዚህ እገዛ ያደረገው የዲሞክራሲ ተቃዋሞችን ኬንያ መገንባት መቻሏ ነው ይላሉ።

ምርጫው ለኬንያ ወሳኝ እንደሆነ የተናገሩት በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ሰለሞን ተፈራ ደግሞ ከኢትዮጵያ ጋር ባላት ግንኙነት ላይ ግን ለውጥ አያመጣም ነው ያሉት። ዳዊት ገልሞ ነው ያቀናበረው። አቶ ጎልች ሶራ የኢኮኖሚ አማካሪ ናቸው። በኢትዮ ኬንያ ድንበር የኬንያ ግዛት አስተዳደር ማርሰቢት ተወልደው ያደጉት አቶ ጎልቻ

ስለ ዘንድሮ የኬንያ ምርጫ ሲናገሩ ሁሉም ነገር በእስካሁኑ ሰላማዊ የሆነው ሀገራቸው ኬንያ ከዚህ በፊት ካካሄደቻቸው ምርጫዎች ትምህርቶችን በመክሰማ መሆኑን ይናገራሉ። አካሲፉ ኤሌክሽን ናማርከ ቀምቱኒ አሁን ያካሄድ ነው ምርጫ የባለፉ ምርጫዎች ልምድ ውጤት ነው። የባለፈው የተከሰቱ ስህተቶች ታርመው የዛሬው ምርጫ እንዲህ ሊሆን ይችሏል። ይህ የአሁኑ ምርጫ እንዲህ መልካም ሊሆን የቻለው

ያሉ የህዝባዊ ተቃውሞቻችን ከጫና ውጪ በመሆናቸው ነው። የሕግ አውጪ፣ ሕግ አስፈጻሚ፣ ሕግ ተርጓሚ እንዲሁም የምርጫ ቦርድ ተቋቁሟል። በተለይ የምርጫ ቦርዱ ከፖለቲካ ፓርቲዎች ጫና ተላቆ አሁን ምርጫውን በማካሄድ ላይ ነው። አሁን ምርጫው ተጠናቆ የድምፅ ቆጠራው በመከወን ላይ ነው። እኔም ሞያሌ ነው ያለሁት። ሁሉም በሰላም እየተከናወነ ነው። ምናልባት የምርጫውን ውጤት አንቀበልም የሚል አካል ካለ

ዳገም ፍርድ ቤቶች ከአሁኑ በቂ ዝግጅት በማድረግ ላይ ናቸው እና በአጠቃላይ እንደ 2007ቱ ሀገራዊ ምርጫ ችግር እንዳይገጥመን ይህ ሁሉ ተፈጥሯል። አሁን ፍራቻ በጥቂቱ ቢኖረንም ያን ያህል የከፋ ነገር ይመጣል ብለን አናስብም። አቶ ጎልች ያክለው በተለይ በምርጫ ሂደቱ ላይ የሲቪክ ማህበራት ተሳትፎም ከፍተኛ መሆኑን ጠቁመው፣ ሁሉም በየፊናው መሳተፉ በሀገሪቱ የዲሞክራሲ ባህል እንዲሻሻል አዎንታዊ ሚና ተጫውተዋል ብለዋል።

ባልቲፓርቲ 1992 የመድብለ ፖለቲካ ፓርቲ ሂደት በሀገሪቱ ተጀመረ። የበፊቱ የሀገሪቱ መሪ ዳንኤል አራፕ ሞይ ሲደክማቸው ወረዱ። በዚያም በ2010 አዲስ ህገ መንግስት ረቆ ጸደቀ። ይህ ከነጭ አገዛዝ ነፃ ከወጣም በኋላ አዲስ የተቀናጀነው ነፃነት ነበረ። እናም ኬንያ በየቀኑ የምትሻሻል ሀገር ናት ብለን ነው ሀገሪቷን የምናየው። በዚያ ላይ የሀገሪቱ መከላከያ ኃይል

በፖለቲካ ጣልቃ አይገባም። ፖሊስና የፀጥታ ኃይልም እንዲሁ በዚህ ረድፍ እንዲገባ አይፈቀድለትም። በተጨማሪም የኬንያ የመገናኛ ብዙሀን በጣም የተደራጁ ናቸው። የሆነ ነገር ሚዛን ስቶ ቢሆን በስፋት ዘገባ በመስራት የዲሞክራሲ ግንባታ ላይ በንቃት እየተሳተፉ ናቸው። ለዚህ ነው ሀገራችን በዚህ ረገድ

ጠንካራ እየሆነች የመጣቸው። አቶ ጎልቻ የተረጋጋች ሀገር ለመፍጠር ፍትሐዊ ምርጫ መሰረታዊ ክንዋኔ መሆኑን ጠቁመው ታዛቢዎቻቸውን ወደ ኬንያ የላኩ ሀገሮችም ብዙ ትምህርት ሊቀስሙ እንደሚችሉ ተናግረዋል። አቶ ሰለሞን ተፈራ በአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። ኬንያ በዴሞክራሲ ግንባታ ሂደት የተሻለች ሀገር ነች ይላሉ። ዋናው መሰረተ ነገር ምንድን ነው? አንድ ሀገር በጣም መሪዎቹ ቢቀያየሩም ሁለተኛ ደግሞ አንድ መሪ

እንዲቃየርም ሊያደርግ የሚችሉ ዋና ዋና ነገሮች አንደኛ የሀገር መንግስት ግንባታ ነው። የሀገር መንግስት ግንባታ እጅግ ወሳኝ ነው እና አንድ ሀገር መሪዎች ሊቀየሩ ሙንካን የሀገር መንግስት ግንባታ ካለቀው የሚመጣ መሪ ከሀገር ውስጥ ካሉ ፖሊሲ በስተቀር ይሄን ሲግኒፊከንት የሆነ

ጥሮች ያሉ ብኘት ላይ ይህነ የሚቀይሩት መያዝ አለበት ተብሎ ተስማምቷል። ለምሳሌ ፕሬዚደንሻል ሲስተም መያዝ አለበት ተስማምቷል። ስለዚህ በዛ አንዱ ውጤታማ እንዲያለ አድርገዋል። ሁለተኛ የሀገር መንግስት ግንባታ ነው። የሀገር መንግስት ግንባታ ነው ነው ተቋማቶች ነው ሪፈር የማድረግ ተቋማቶች ፍርድ ቤት እደ ምርጫ ቦርድ እደ መከላከያ እደ

የምጠሩ ምክንያቱም የሀገረ መንግስት ግንባታ አለቀ የሚባለው ያለ ተቋማቶች በጣም ጠንካራ ነው ማለት ነው። ስለዚህ ሲስተሙ የሚጠብቅ ኦልሬዲ ዘመኛ የሚጠብቅ ማንኛውም መሪ ቢመጣው እንደሚሰሰ የሚጠብቅ ሀገር መንግስት የሀገር መንግስት ግንባታ ስላለቀው የኬንያ ምርጫው በጣም ሰላማዊ እንድን እና የግለሰቦች ፍላጎት እንዳይጸባረቅ እነዚህ ተቋማቶች የፊት ተቋማቶች ወጥሮ ስለሚሄዱት ለዛ ነው ለምሳሌ ባለፈው

የኬንያ ምርጫ ህዝቡ ምርጭ ሰጥቶ ተሸነፈ በኋላ ፍርድ ቤቱ ተቃዋሚ ፓርቲ ክስ አቀረበ በኋላ ፍርድ የሀገር መንግስት ግንባታ ስላለቀ ነው ፍርድ ቤቱ ገለልተኛ ነው። ይሄ ነው የተሻለ ያለ እና ምርጫ ስለዚህ በዚህ ነው መሰረታዊ ነገሮች ናቸው። በአጭሩ ማለት ሀገር መንግስት ግንባታና የሀገር ግንባታ ነው።

መምህር ሰለሞን ምርጫው በኢትዮጵያ ላይ ስላለው ትርጉምም አብራርተዋል። ሁለቱም አሁን የሚጠበቁት ሁለቱም መሪዎች ሁያም ወሳሌ የኡሁሩ ኬንያታ ምክትል ፕሬዝዳንት ነበረና ይሄ ማለት ል የኡሁሩ ኬንያታውን የፖስት አሰራር የውጭ ጉዳይ ፖሊሲ እና የሀገር ውስጥ ጉዳይ ፖሊሲ ላይ ይስማማል ማለት ነው። በተሻለ መጠም አለ ነው በተወሰነ መጠ

ኬንያ ለኢትዮጵያ ኢትዮጵያ ያለ ኬንያ መኖር የማትችልበት ወይም ደግሞ ኬንያ ያለ ሱዳን ሱዳን ያለ ኬንያ መኖር የማትችልበት በነዚህ ትብብር የማትኖርበት ሁኔታዎች አሉ። ለምሳሌ የአልሸባብ ጉዳይ ወይ የሽብር ጉዳይ ሁሉም የአፍሪካው ቀንድ የሚያሳስበው ጉዳይ ነው እና ስለዚህ ሁለቱ ሀገሮች ኢንቴግሬሽን ይጠብቃል። ለምሳሌ ኢጋድ ብትወስድ እነዚህ ለኬንያ እና ኢትዮጵያ የኢጋድ አባል ናቸው፣ ሱዳን ናቸው። ይሄን ለምንድን ነው ሁለት ምንድን ነው ዋናው

የሴኪሪቲ ጉዳይ የስብ ሲሆን የአፍሪካ ቀንድ ሳለ ነው። ሁለተኛ ደግሞ የኢኮኖሚ የኢኮኖሚክ ይፈልጋል። ለምሳሌ ኬንያ ከኢትዮጵያ ብዙ ኢኮኖሚክ ድረስ አላት። ኢትዮጵያ ከኬንያ ብዙ ኢኮኖሚክ ድረስ አላት። የበለጠ ደግሞ ኬንያ ከኢትዮጵያ ብዙ ኢኮኖሚክ ድረስ ለምሳሌ ማብራት እየገዛች ነው። እና ይሄ ምንድን ነው ሙቹ ኢንትረስት አለ። ስለዚህ ኢትዮጵያ ያለ ኬንያ ኬንያ ያለ ኢትዮጵያ ሁለቱ ማብዛት አፍሪካ ያለው ሀገሮች ከተባበሩ ተለያይቶ መኖር እንደማይችል

ይሄ በግድ ነው ማተር ኦፍ ሰርቫይቫል እስከሆነ ደዛል ይሄ ናል ሲግኒፊከንት በሁለቱ አቅጣጫ በፖለቲካ በኢኮኖሚ ተዋራዊ ይሄ ና ሲግኒፊከንት ለውጥ ያመጡ ብዬ በግላይ አላስብም። ኢትዮጵያ በዘንድሮ የኬንያ ሀገራዊ ምርጫ ላይ በታዛቢነት እንዲገኙ የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የቀድሞ ፕሬዚደንት ሙላቱ ተሾመን እና የኦሮሞ ፌዴራልስ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን አልካለች።

በሙምባሳ አካባቢ የነበረውን ምርጫ የታዘቡት ፕሮፌሰር መረራ ለቪኦኤ ይህንን ብለዋል። እዚህ ሀገር ችግሩ የሚታየው የምርጫ ውጤት ሲነገር ነው ይባላል። በስካሁኑ ግን ሁሉም ሰላም ነው። ነገር ግን የመራጩ ቁጥር ከተጠበቀው በታች ነው። በአፍሪካ ደረጃ ግን የተሻለ ምርጫ ነው።

እኔ በነበርኩበት ሞምባሳ አምስት መቶ ሰው ድምፅ በሚሰጥበት ቦታ አንድ ተወዳዳሪ ረብሻ ነገር መፍጠር ሞክሮ ነበር እንጂ ከዛ ያለፈ ችግር አልነበረም። እንደ አጋጣሚ ሆኖ የኢትዮጵያ የቀድሞ ጠቅላይ ሚኒስትርና የቀድሞ ፕሬዝደንትም እዚህ ናቸው። እነሱም ወደ ሀገራችን ተመልሰው የእኛዎቹን ይመክሩልን እንደሆነ እናያለን። ሰው እንዲህ በሰላም ወጥቶ መርጦ መግባቱ በጣም ጥሩ ነው። ደግሞም አስመራጮችም ተመራጮችም ችግር ሲናገሩ አልሰማንም።

ምርጫ አፍሪካ ውስጥ እንዲህ በሰላም መለመዱ በጣም ጥሩ ነው ብለዋል። ምርጫ መታዘብ የመጀመሪያቸው እንደሆነ የገለጹት ፕሮፌሰር መረራ እና የአምቦ ዩኒቨርሲቲ ፖለቲካል ሳይንስ መምህሩ ሰለሞን ተፈራ ኢትዮጵያ ከዚህ የኬንያ ምርጫ ብዙ መማር እንዳለባትም አሳስበዋል። ለአሜሪካ ድምጽ ገልሙ ዳዊት ከሞያሌ

ዳዊት ገልሞን አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። አሁን ሴቶችና ቤተሰብ። በዛሬው ሴቶችና ቤተሰብ ዝግጅታችን እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም

ከሆስፒታሎች በተወሰደ መረጃ መሰረት ኢትዮጵያ ውስጥ በአመት 150 ሺህ የካንሰር ህሙማን የሚመዘገቡ ሲሆን ከነኚህም ውስጥ 6 ሺህ ያህሉ ህጻናት መሆናቸውን ቢኤምሲ ካንሰር የተሰኘ ሕክምና መፍትሄ ወይም የመጽሔት አዘጋጅ ጆርናል ዘግበዋል። ይሁንና የህጻናት ካንሰር ምርመራ እንደ ሕክምና ሁሉ

ህክምናው ከሚሰጥባቸው ትላልቅ ከተሞች ከልጆቻቸው ጋር የሚመጡ ወላጆች በትራንስፖርት፣ በምግብ፣ በማረፊያና እንዲሁም በመድኃኒት ግዢ ወጪዎች የተነሳ ችግር ውስጥ ይወድቃሉ ነው ያለው። ይህንኑ መሰረት አድርጋ የደንገረመው ከማዕከሉ ስራ አስኪያጅና ተገልጋዮች ጋር ቆይታ አድርጋ ያሰናዳችውን ቀጥሎ እናቀርባለን።

የአምስት ዓመት ሴት ልጃቸው ያለፉትን ሶስት ዓመታት በካንሰር ሕክምና ላይ አሳልፋለች። ወይዘሮ ኬሪያ ከቡታጅራ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጽፎላቸው ሲመጡ ማረፊያ ቤትና ቤተ ዘመድ ባለመኖሩ የተነሳ ለሶስት ወራት ያህል በሆቴል ቤቶች ውስጥ በማረፍ ልጃቸውን ለማስታመም መሞከራቸውን ይገልጻሉ። ከጊዜ በኋላ ግን የያዙት ገንዘብ በመድኃኒት በምግብና በተለያዩ ወጪዎች አልቆ በተቸገሩበት ሰዓት ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ጋር በጥቁር

አንበሳ ሆስፒታል እንደተገናኙ ይገልጻሉ። ምንም አልነበረኝ እዚህ ድርጅት እስከምገባ አልጋ ነበረኝ አባ ቤርጎያደት ቤተሰብ ምናምን ምንም አልነበረኝም። ለሶስት ወር ምናምን አልጋ ነበረ ስንላለች ቀሌ ከዛ በኋላ እዚህ ከገባው በኋላ ግን ያው ብዙ ነገር ተሸፍኖልኝ አሁን ደህና ቦታ ላይ ያለነው። ማረሻ ያለን፣ ምግብ አለን ማለት ከሆስፒታል መድኃኒት ሲናጣ መድኃኒት ይገዙልናል።

ቢኤምሲ ካንሰር የተሰኘው በባለሙያዎች የሚዘጋጅ የካንሰር ሕክምና መጽሄት ባለፈው አመት መጋቢት ወር ላይ ባስነበበው ትሙ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከሆስፒታሎች በተሰበሰበ መረጃ መሰረት ኢትዮጵያ ውስጥ በየአመቱ 150 የሚሆኑ የካንሰር ህሙማን የሚመዘገቡ ሲሆን ከእነዚህ ውስጥ 6000 ያህሉ ደግሞ ህጻናት ናቸው ሲል አስነብቧል። ስለ ካንሰር ሕክምና ከፍተኛ የሆነ የግንዛቤ እጥረት ባለበት ሀገር ውስጥ ህጻናት በበሽታው እየተጠቁና

ወላጆች እነሱ ናቸው የመሰረቱት። አንድ ከውጭ የመጣ ድርጅት አዚያን ፕሮጀክት የሚባል ጥቁር አንበሳ ላይ ሴታክ እያደረጉ ነበረ፣ ኦንኮሎጂ ፔድያትሪክ ኦንኮሎጂ ዩኒቱን እና በዛ ወቅት ነው እነሱም፣ የወላጆች ኮንትሪቢሽን ስለሚያስፈልግ ፈቃደኝ የሆኑ ወላጆችን ሲጠይቁ እነዚህ ወላጆች ናቸው። እናም ያየነው ችግር ስላለ እውነት ነው መፍትሄ ያስፈልገዋል ብለው

ተስፋ አዲስ የመሰረቱ ህግ ላይ በመሆን ማለት ነው። ያው ልጆች ነበራቸው ልጆቹ ድነዋል። አሁን ትልልቅ ልጆች ሆነዋል እና ያው በበጎ ፈቃድ እነሱ ይህንን ትን እናግጋለን ብለው የመሰረቱ ለምንም ብያ ምንም

አያገኙ ማለት ነው። ወይዘሮ ሳራ ተቋማቸው ከአዲስ አበባ ውጭም በተለያዩ የክልል ከተሞች እንደሚንቀሳቀስና አሁን ላይ አራት መቶ ሀምሳ ህጻናት ከአንድ አስታማሚ ወላጅ ጋር በድምሩ ዘጠኝ መቶ ህሙማና ቤተሰቦቻቸውን እያስተናገዱ እንደሚገኙ ያስረዳሉ። አሁን እኛ በቀን አዲስ አበባ ላይ እስከ ሀምሳ ልጆች የመያዝ አቅም ያለው ቤት አለን። ሀምሳ ልጆች ሲባል ከወላጆች ጋር መቶ ይሆናል።

አንዳንዴም ከዛ የሚዘልበት አለ። እሱንም ማስተናገድ እንችላለን። ጅማ ላይ እነዚህ ወደ አርባ ሰው መያዝ የሚችል ቤት አለ። ጎንደር ላይ ደግሞ ወደ አስር ሰው፣ ያው የአዲስ ስለሆነ የተጀመሩት እነሱ በሚሻቅም እና ያው ሰው በአካባቢው በቅርበት ስላለ ብዙ ቤቱ ላይ ጫና የለም። አዲስ አበባ ላይ ግን ያው ትንሽ በተለያየ ቦታ ስለሚመጡ

ገዛ ያለ ሰው ነው የሚያስተናግደው በአጠቃላይ ፕሮግራሙ ላይ ወደ ዘጠኝ መቶ ድረስ የደረሱ ነው። አሁን በተቋሙ ከማረፊያ ትራንስፖርት፣ ምግብ፣ እንዲሁም የሕክምና ድጋፍ አገልግሎት በተጨማሪም ህጻናቱ ላይ በልዩ ትኩረት እንደሚሰራም ነው ወይዘሮ ሳራ የሚገልጹት የልጆቹ የሆነ አንዳንድ ያስተነግጣሉ ስለመድኃኒቱ የሚያወሩት ወሬ እንደዚህ ሲጫወቱ አንዱ ሐኪም ይሆናል አንዱ ታቃሚ እና

እንዲህ አይነት ቴራፒዎች የሚኖራቸው እናደርጋለን። ስለ ሆስፒታሉም ብዙ ኮንሰርንት እንዳይሆኑ ኢቨን ሆስፒታል ላይ ፕሌሮሞች አሉ። ሳይኮሎጂስቶቹም እንደዚ ያግዟቸዋል። ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ማረፊያ ተቋም ስራ አስኪያጁ ወይዘሮ ሳራ ስራዎቻቸው ላይ ያሉ ተግዳሮቶችን ዘረዝራሉ። እና እንግዲህ ብዙ ጊዜ ያው የመድኃኒት ጉዳይ ይፈትመናል። አንዳንዴ ሆስፒታል ላይም

ሀገር ውስጥ የሚጠፋበት ሁኔታ አለ እና በሚገኝበት ጊዜ በግል ፋርማሲ በጣም በወጣ ዋጋ የመሸጥ ነገር አለ። ከሱ ባሻገር ደግሞ እኛ እንደ ድርጅት ደግሞ የትራንስፖርት አገልግሎት እንሰጣለን፣ ግን ያው ተከራይተን ነው እሱም ይፈትመናል። እንዳጠቃላይ ደግሞ ያው የተሻለ በጀት ቢኖረን የተሻለም ሰርቪስ የመስጠት ነገር አለ እና ይህንን

ችግሮች አሉ። ወይዘሮ ሳራ ኢብራሂም ተቋሙ ልጆቻቸውን ለማስታመም ሙሉ ፍላጎት ላላቸው ወላጆች ና እንዲሁም ደግሞ በጥቁር አንበሳ ሆስፒታል የእርዳታ ወረቀት ማጻፍ ለሚችሉ ሁሉ ድጋፍ ለማድረግ ፈቃደኛ መሆኑንም ጨምረው ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ

አድማጮች፣ የምሽቱ ዝግጅታችንን እያገባደደ ነው። እዚህ ግድም ፕሮግራሞቻችንን እንዴት መከታተል እንደምችሉ የት እንደምታገኙን እናስታውሳችሁ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን።

ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች አጭር ሞገድና እንዲሁም በኢትዮ ሰዓት ለዛሬ ምሽት ለረቡዕ ምሽት መሆኑ ነው ያዘጋጀውን ፕሮግራም እዚህ ላይ አበቃ። ነገ ሐሙስ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። በእኔ በኩል ሰላም፣ ደህና አደሩ። Thank